በዘንድሮ ምርጫ ህወሀት ኢህአደግን ወክለው በመቀሌ የምርጫ ክልል ከሚወዳደሩት ከዶክተር አዲስ አለም ባሌ ማጋራ ያደረግነውን ሰፊ ቃለምልልስ በትናንትናው ምሽት ፕሮግራማችን ያቀረብነው የመቀሌው ዘጋቢያችን ግርማይ ገብሩ፣ ለምሽቱ ደግሞ በዚያው የመቀሌ ከተማ የምርጫ ክልል የተቃዋሚውን አረና ትግራይን ወክለው ከሚወዳደሩት አቶ ገብሩ አስራት ቃል ያደረገውን ቃለ ምልልስ ይዞ ቀርቧል። አቶ ገብሩ አስራት ለመሆኑ የዘንድሮ ምርጫ እንዴት ነው? ቀዝቀዝ ብሏል የሚሉ ሰዎች አሉ። እንዴት ነው የምርጫ ሁኔታው? ሂደቱን እንዴት ይገመግሙታል? የዘንድሮ ምርጫ ቀዝቀዛ ነው አልለውም። በተለይ መድረክ የሚያደርጋቸው እንቅስቃሴዎች በጣም አመርቂና ሰፊ ናቸው። ለምሳሌ እንግዲህ መድረክ በኦሮሚያ የተንቀሳቀሰ ነው ያለው እዛ በአንድ ስብሰባ እየተሰበሰበ ያለው ህዝብ ማየት ከሰላሳ ሺህም ከዛም በላይ እየተሰበሰበ ነው ያለው፣ ይሄን ማየት ይቻላል። በደቡብም እንደዛ ነው። በትግራይም በብዙ መንገዶች ቅስቀሳ እያካሄድ ነው። ስብሰባዎች ያካሄደናል ሶስት ቦታ ላይ ከዛም በላይ በመኪና እየቀሰቀስ ነው ያለ ነው። ፖስተርም፣ ክርክሩም ይሄ ሁሉ ደምረን ስናየው እንዲያውም በህዝብ በኩል ያለው ከአሁን በፊት ከነበረው የበለጠ ተነሳሽነት ያለበትና ለመምረጥም ፍላጎት እያሳየ ያለበት ሁኔታ ነው ያለውና ከድሮው የቀዘቀዘ ነው ለማለት ያስቸግረኛል። አቶ ገብሩ አስራት በቅርቡ በጻፉት መጽሐፍ የአብዮታዊ ዴሞክራሲ ስርዓት ባህሪያትን ሲጠቅሱ፣ በተለይ ደግሞ በኢትዮጵያ የፖለቲካ ሂደት ውስጥ በተቃዋሚው ጎራም ሆነው ሲያዩት የፖለቲካ ምህዳሩ በጣም የተበላሸ እንደሆነ ለምርጫም ብዙ የተመቻቸ ሁኔታ እንደሌለ ጠቅሰው ነበር እና ለምንድን ነው እየተወዳደሩ ያሉት የሚለውን ጥያቄ ያነሳሉ። አንዳንድ ሰዎች ካሉት የግል አመለካከት አንጻር ሲነሳ እንዴት ነው የሚገመግሙት ይህን ነገር? በኢትዮጵያ ውስጥ በተለይ አሁን አሁን የፖለቲካ ምህዳሩ እጅግ እየጠበበ እየሄደበት ያለ ሁኔታ ነው ያለው። እዛ መጽሐፍ ካስቀመጥኩትም በላይ በተወዳዳሪዎች በሕዝቡም በመራጮ ላይ እየደረሰ ያለው ግፍ፣ ወከባ እጅግ ከፍተኛ ነው። ግን በህግ ደረጃ ምርጫ ይቻላል እስከ ተባለ ድረስ ጠንካራ ሐሳብ፣ ጠንካራ መርህ ይዞ ሚዛኑን መቀየር ይቻላል የሚል አቋም ስላለን በዚህ ምርጫ መሳተፍ ተገቢ ነው የሚል አስተያየት አለ። ምክንያቱም ምርጫ የፖለቲካ ተወዳዳሪዎች ጉዳይ አይደለም፣ የሕዝቡም ጉዳይ ነው። እጅግ የተማረረ ሕዝብ ጭቆናው የበዛበት ህዝብ ሚዛኑንም ሊቀይር ይችላል። ኮረጆውንም ሊጠብቅ ይችላል። ነቅቶም ሊሳተፍ ይችላል። እንግዲህ ይሄ በአፈና በጭቆና በሌሎችም አግባቦች በእስር ሊገታ ስለማይችል ይሄን የህዝቡን ፍላጎት ለማሟላት ነው በምርጫ እየተሳተፍን ያለ ነው እና የሚደርሰውን በደል ጭቆና በመቋቋም እንደ አማራጭ ተወዳዳሪ ለህዝቡ ቅርብ ያለው ዶክተር አዲስ አለም ባሌማ የድርጅታቸውንም አቋም ሲገልጹ የተቃዋሚ ፓርቲዎች አማራጭ ሀሳብ የላቸውም የሚል ነበር። አጽንኦት ሰጥተው የሚጠቅሱት ተቃዋሚ ድርጅቶች አማራጭ ሀሳብ ሳይኖራቸው ህዝቡ በምን ምክንያት ነው ሊመርጣቸው የሚችለው የሚል ነው የድርጅታቸውንም እምነት መሆኑን ሲጠቅሱ የነበሩትና እስኪ ለመሆኑ አረና ይዞት የተነሳ አማራጭ ምንድን ነው? ከህወሀት ጋር ተወዳድሮ ህዝቡ አረናን ይሻለኛል የሚልበት ምክንያት ምን አለ? እስኪ ህን ጥቀሱልኝ። በጣም ጥሩ። እኛ በመሰረቱ ከገዢው ፓርቲ የሚለዩን የፖለቲካ አቋሞች አሉ። አንዳንድ ምሳሌዎች ንጥቀስልን። ለምሳሌ የመሬት ጉዳይ አለ። መሬት የህዝብና የመንግስት ነው የሚለው የኢህአደግ አቋም ትክክል አይደለም። መሬት የህዝብ ነው የሚል አቋማለን አቋማለን መሬት የመንግስት ነው ማለት የካድሬ የሽሞኛ የአስተዳዳሪ ለሙስናም የሚያጋልጥ ጉዳይ ስለሆነ መሬት የህዝብ መሆን አለበት እንጂ የመንግስት መሆን ያለበት የሚል አንዱ አቋማችን ነው። ይሄን ያውቁታል። ሁለተኛው የሊዝ ጉዳይም አንዱ ትልቁ ጉዳይ ነው ነባር የመሬት ይዞታ ወደ ሊዝ አዛውራል። ይሄ የኢህአዴግ አቋም ነው። እኛ የሊዝ ጉዳይ እንደነበረበት ዜጎች በከተማ ያላቸው ቤትና መሬት የራሳቸው መሆን ያለበት እንጂ መሬቱም ቤቱም መንግስት ማስተዳደር የለበትም የሚል አቋም አለ። ስለሆነም ይሄ የነባር ይዞታ እንዳለ ይሆናል፣ ወደ ሊዝም አይዛወርም። የሊዙም አዋጅና ፖሊሲ እንቃወማለን። ይሄም አቋም ነው። ሌላም አሁን አሁን ኢህአዴግ ሄዶ ሄዶ በተለይ በትግራይ እንደ ደርግ ቤት የተቆጣጠረ ነው። የአንድ ሰው ቤት ራሱ በስምምነት ሊያከራይ አይችልም። መንግስት ነው የሚተምነው። ስለዚህ ቤትኑም ተቆጣጥሯል፣ መሬትኑም ተቆጣጥሯል። አረና መድረክ ግን ይሄን ያስቀራል የሚልም እምነት አለን። በትምህርት በኩል አሁን ትምህርት የሚሆን ሌሎች ማህበራዊ እንቅስቃሴዎች በኢህአደግ በፖለቲካ የተቀኙ ናቸው። የፖለቲካ ጣልቃ ገብነት በትምህርት ጥራቱን አበላሽቷል። በማንኛውም የመንግስት ስራ የህወሓት ኢህአደግ ጣልቃ ገብነት የሚሰጠውን አገልግሎት ደካማ እንዲሆን፣ ለሙስና እንዲጋለጥ፣ ተጠያቂነት እንዳይኖር አድርጎ ስላለ፣ ይሄንም እናስወግዳለን እንላለን። ከፖለቲካው አንጻርም መሰረታዊ የሆነ የህዝቡ ነጻነት፣ መልካም አስተዳደር የሚያሰፍኑ አማራጮች አሉን። በእኛ አስተያየት ኢህአዴግ እየተከተለው ያለው የፖለቲካ አቅጣጫ በመሰረቱ ለሙስና የተጋለጠ ነው የሚል አቋም እንላለን። ሙያን መሰረት አድርገው ሊወስኑ አይችሉም። ስለሆነም ትምህርት ቤትም ስናየው አስተማሪው ከዳይሬክተሩ እስከ ዩኒት ሊደር በግብርና የሚሠራው ሰው የፖለቲካ አባል ነው። ስለዚህ ሁሉንም ተቋም ተቆጣጥሮ ተቋማዊ የሆነ ሙስናን እያስከተለ ያለ ስለሆነ መድረክ ከተመረጠ፣ የመድረክ አማራጭ እነዚህ ተቋማት ከፖለቲካው ጠልቃ ገብነት ነፃ ይሆናሉ የሚል አቋም አለን። ሌላው ደግሞ ትልቁ መሰረት ዲሞክራሲ እንዲኖር መሰረት የሚሆኑ ሁለት ወሳኝ ጉዳዮች አሉ። አንዱ የሚዲያ ጉዳይ ነው። ሌላው የሲቪል ማህበረሰብ ጉዳይ ነው። እኛ ከተመረጠ ነፃና ህያው የሆኑ የግል ሚዲያዎች ይኖራሉ የሚል እንዳማራጭ አስቀምጠናል። ሲቪል ማህበረሰብም እንዲሁ በነፃነት መደራጀት አለበት የሚል አቋም አለን። ዜጎች የመንግስትን ጫና ለመቋቋም ይችሉ ዘንድ በነፃነት መደራጀት አለባቸው። ሲቪል ማህበረሰብ ፖሊስም ገለተኛ ሆኖ እንዲሄድ፣ አቃቤ ህግ ገለተኛ ሆኖ እንዲቋቋም ፍርድ ቤት ገለተኛ ሆኖ እንዲቋቋም እናደርጋለን። አሁን ግን ኢህአዴግ እነዚህ ለአፈና እየተጠቀመባቸው ነው ያለው የሚል አቋም አለና እነዚህን ነፃ እናደርጋለን። ህብረተሰቡንም አንድ ለአምስትና ኔትወርክ በሚል ያደራጀው ይሄ የስለላ ማዋቅር ነው፣ ይሄ የዜጎችን ነፃነት የሚነፍቅ ነው የሚላለን። በኢኮኖሚው አንፃርም ገበሬው ነፃ ሆኖ የምርት ሂደቱን እንዲያካሄድ፣ ነጋዴው ነፃ ሆኖ የንግድ ስራውን እንዲያካሄድ፣ ለምሳሌ የማዳበሪያ ግዢ፣ የምርጥ ዘር ግዢ ባስገዳጅ እየተካሄደ ነው ያለው። ህዝቡ ተበድሮም ንብረቱም ሽጦ እንዲገዛ እየተገደደ ነው ያለው። ገበሬው በዚህ በጣም አማሯል። እኛ ነፃ እናደርገዋለን። በነፃ ገበያ ይሄዳል ይሄም የሚል አቋም አለን። እና እነዚህ እና ሌሎችም በርካታ አቋሞች አሉ። የአጀር ስምነት የኢትዮጵያን ጥቅምና ሉዓላዊነት ስለማያስገብር ይሄም መሰረዝ አለበት የሚል አቋም አለን። ኢትዮጵያ የባህር በር ማግኘት አለባት የሚል አቋም አለን። ይሄ ህወሓት በጣም አይወደውም፣ አይቀበለውም። ስለዚህ እንደዚህ ያሉ መሰረታዊ የሆኑ አቋሞች አሉን። ይሄ ኢህአዴግም ያውቀዋል ህወሓትም ያውቀዋል፣ ግን ሆን ብለው አቋም የላቸው ይላሉና፣ ይሄ እንግዲህ የተጻፈ ስልሳ ስድስት ገጽ ያለው መርሃ ግብር አለን ለምርጫውም ለአሁኑ 43 ገጽ የሆነ ምርጫ የያዘ አማራጭ አለና በዚህ አንታማም። ይሄ ችግር የለብንም እንዲያውም ጠርተው ህዝቡን ነጻ ሊያወጡ የሚችሉ አቋሞች አሉ። አንድ ምሳሌ እንጥቀስና እርሶ በመቀሌ ምርጫ ክልል ነው እየተወዳደሩ ያሉት። የመቀለ የመጠጥ ውሃ ችግር ደግሞ በግልጽ የሚታይ ነው። ንጹህ የሆነ የመጠጥ ውሃ አቅርቦት ሊስተካከል አልቻለም። ዶክተር አዲስ አለም ባሌማ ህወሓትን ወክለው ሲወዳደሩ ለዚህ ምንድን ነው ያዘጋጃችሁት መፍትሄ ብዬ ጠይቂያቸው ነበር። እንግዲህ በቅርቡ የኢትዮጵያ መንግስት በሚሊዮኖች ዶላር በጀት መድቦ ከመቀለ ወጣ ብሎ በሚገኘው ግባ የሚባል ወንዝ ግድብ ለማሰራት ነው። እንግዲህ ዘላቂ የሆነ መፍትሄ እያዘጋጀ እንዳለ ነው የሚጠቅሱትና አረና መድረክ የመቀለን የመጠጥ ውሃ ችግር በምን መልኩ ይፈታል ብሎ ነው የሚያስበው። እንግዲህ ጥያቄው የውሃ ችግር ቢሆንም እኔ ጥያቄው ከዛም የዘለለ ጥያቄ ነው የህዝቡ ጥያቄ ብዬ አስባለሁ። እንግዲህ ይሄ የመቀለ ውሃ ችግር አለም ያወቀው ችግር ነው። ለመፍታትም ምንም ምንም ፍላጎት አልነበረውም፣ አላሳየም። ይሄ ችግር የተከሰተው አሁን አይደለም። ከ15 ከ20 ዓመት በፊት ጀምሮ ይሄ ነገር ተከስቷል። እንደተከሰተም በወቅቱ የግባ ወንዝ ግድብ ጥናት ተካሂዷል። ያ ለምን እስካሁን ድረስ ቆየ? ለምን አልተሰራም ነው እንጂ ለወደፊት ይሰራልማ። በጊዜ ይሰራል እኮ ገንዘብ ከተገኘ ለወደፊት ይሰራል። እስካሁን ድረስ ለደረሰው ኪሳራ ተጠያቂው ማን ነው? ኢንዳስትሪ እንዳይስፋፋ፣ አገልግሎት እንዳይስፋፋ ህዝቡ ጤና እንዳያገኝ ያደረገው የውሃ ችግር ለምን እስካሁን ድረስ አልተፈታም የሚል ጥያቄ ነው። ችግሩም በእኔ እይታ የገንዘብ ችግር አይደለም። ውሃት ያደግ እኮ ለበዓላት የሚያወጣው ገንዘብ በመቶ ሚሊዮኖች የሚቆጠር ነው። ባለፉት አምስት ዓመታት በየጊዜው የሚደረገው ድግስ፣ የሚጠፋው ገንዘብ፣ ተመላሽ ባጀት፣ ይህን ሁሉ አሰባስቦ ይህን ሊሰራ ይችል ነበር። ስለዚህ አንድም የእይታ ጉዳይ ነው፣ ሌላም ግዴለሽነት ነው። የራስ ጥቅም እስከተከበረ እነሱ ገንዘብ ስላላቸው ስልጣን ስላላቸው ችግሩን እነሱ ዘንድ እስካልደረሰ ድረስ የሌላው ህዝብ ችግር ለመፍታት ደንታ የማጣት ጉዳይ ነው የሚያደርገው። ይሄ አንድ ምሳሌ ነው። በነጋዴዎች ላይ የሚደርሰው ኢፍትሃዊ የሆነ የግብር አጣጣል እንዴት ይታያል? ይህ አልተመለሰም። በህዝቡ ዘንድ የሚታየው የፍርሃት ድባብ፣ የፍትህ እጦት እንዴት ይታያል? ቤት ለመስራት የተደራጁ ሰዎች ያስቀመጡት ገንዘብ ተመልሶ እንደገና አሁን ተደራጁ የሚባልበት ይሄ ክሳራ ማን ተጠያቂ ይሆናል? የፈረሰው 5000 እስከ 10000 ነዋሪ የነበረበት የገፍ ገብረ መሬት ሲፈርስ አስተዳደሩ እነዚህ ቤት ሲሰሩ የት ነበር? እና በርካታ ነው። ቀደም እንዳልኩት ችግሩ እኔ ያነሳት ያለሁት የውሃው ጉዳይ አንድ አብነት ነው። ሌሎችም ዘርፈ ብዙና ስር የሰደዱ ተቋማዊ የሆኑ የሙስና የመቅብሹ አስተዳደር አካሄድ ስላለ ነው ችግሩ የተከሰተው እንጂ ላለው የህዝብ ብዛት የሚመጣጠን የውሃ አቅርቦት ያለ መኖር ትልቅ ችግር ነው። እንደኔ አስተያየት፣ አሁን ይሄ መፍትሄ ሊሆን ይችላል። ግባብ ገደብ ግን ተከዜ በጎናችን የሚያልፍ ወንዝ ነው። ይሄም ጠልፎ ማምጣት ይቻላል ወደ ከተሞች እነዚህ የውሃ ችግር ያለባቸው ለመጠጥም ለመስኖም ይሆናልና፣ ይሄ እንግዲህ የእይታ ችግር ነው። የደንታ ማጣት ጉዳይ ነው ብዬ የማደርገው እንጂ ሌላ ችግር የለውም። እንዲያው ምን የምለው ዶክተር አዲስ አለም በአሁን ጊዜ ለውድድር መቅረብ አልነበረባቸውም የሚል አስተያየት ነው ያለኝ። ለምን ቢባል ይሄን ችግር ይሄን ዘርፈ ብዙ ችግር ፓርላማ ሆነው አስተዋው አያውቅም ላለፉት አምስት ዓመታት። ይሄ እንግዲህ የግላቸው ችግር ብቻ አይደለም። በፓርቲው ማዕከላዊነት ተሸበው ስላሉ ይሄን ሊያቀርቡ የሚችሉም አይመስለኝም። መፍትሄም የሚያመጡ የሚያመጣ አይመስለኝም። አይደለም ትላንት ዶክተር አዲስ አለም ባለማን ስጠይቅ እርሶና ዶክተር አዲስ አለም ባለማ በአንድ ወቅት በአንድ ዘመን ለአንድ አላማ በአንድ ድርጅት ውስጥ ትታገሉ ነበር። በአሁኑ ሰዓት ደግሞ የተለያየ አመለካከት ይዛችሁ ነው እንግዲህ በአንድ የምርጫ ክልል እየተወዳደራችሁ ያላችሁት፣ ዶክተር አዲስ አለም ባለማ ስለዚህ ስጠይቃቸው፣ በዚህ በኩል ምንም ችግር የለውም አመለካከታችን ቢለያይም መወዳደር እንችላለን፣ በዚህ መልኩ ብዙ ችግር የለብኝም ያሉት ቢሆንም ግን አቶ ገብረ አስራት በቅርቡ በጻፉት መጽሐፍ መታገላችን ምንም ቁም ነገር እንዳልነበረው አድርገው መግለጻቸው ግን በጣም ከልብ ያሳዝነኛል ብለዋል። አቶ ገብሩ አስራት በዚህ ላይ ያለው አስተያየት እንግዲህ መጽሐፍ ሲጻፍ የተወሰነውን ክፍል የሚቃወም እና የሚደግፍም ሊኖር ይችላል። ስለዚህ ይሄ ለሕዝቡ የምንተወው ጉዳይ ነው። ግን ደግሞ ዶክተር አዲስ አለም በተለይ እኔ በምከተለው ፖለቲካ ላይ የተናደዱት አሁን አይደለም። ይሄ መታወቅ ያለበት ይመስለኛል። ለምን ቢባል መጽሐፌ ላይም ጠቅሳቸዋለሁ እኮ የኢትዮጵያ ሉዓላዊነት እናስከብር ሲባል በዛን ጊዜ ጠቅላይ ሚኒስትሩ ጋር ተሰልፈው ድምጽ የሰጡና የአልጀርስ ስምምነት ተቀብለን መሬታችንን ለሻዕቢያ እናስረክብ ያሉ ሰው ናቸው። ይሄ አስቀምጨዋለሁ መጽሐፌ። ሁለተኛ ምንም ርባና አይደለው ቦናፓርቲዝም የሚባል ንድፈ ሐሳብ ተነስቶ እኛን ለመምታት በተደረገው እንቅስቃሴም አንዱ ድምጽ የሰጡ ናቸው። ይሄም አስቀምጨዋለሁ። እንግዲህ የእኛ ጥያቄ አገር ግዳችኋል፣ ተንበርክካችኋል የሚል አንድ ጉዳይ አለ ከዛም የተሻገረ ነገር አለ። እዚህ መጽሐፍ ነው የጠቀስኩት የሙስና ጉዳይ ማስቻል ምንጩ የማይታወቅ ማይታወቅ ሀብት ያላቸው የማዕከላዊ ኮሚቴ አባላት አሉ። ስለዚህ ይሄ አንድ በአንድ መመርመር አለብን የሚል አቅርበን ነበር። እንዲሁ በደፈና ሙስና፣ ኪራይ ሰብሳቢነት ብሎ መካሄድ ያለበትም ብዬ ነበር። ስለዚህ በዚህም የታመሙ ሰዎች አሉ። የሚሰማቸው አሁን ህወሓት አመራሩ በጣም ዲታ ሀብታም የሆኑ አመራሮች አሉ። ሌላው ህዝብ ግን የዕለት ኑሮው እንኳን መግፋት ያቃተው አለ። ስለዚህ እንደ አመራር እንደሚናደዱ ይገባኛል። መጽሐፌ ግን የትግራይን ህዝብ ትግል የሚያጎላ ደርግ በመጣላችን ትልቅ ፋይዳ እንዳለው የሚያጎላ ሻዕቢያንም ድባቅ መምታታችን ትልቅ ጉዳይ እንደሆነ ግን ደግሞ በሉዓላዊነት ጉዳይ ግን አመራሩ ብዙ ዝንፈቶች፣ ጉድለቶች እንደነበረባትና እሳቸውም አንድ ጥያቄ ስለሆኑ ቢናደዱ አይገርመኝም። ለነገሩ ስለ ትግራይ ከተነሳ እሳቸው ለትግራይ ህዝብ ተቆርቋሪ ሆነው እኔ የትግራይ ህዝብ ተቆርቋሪ የማይሆንበት ምንም ምንም መሰረት የላቸውም። ስለዚህ ይሄ ስለሆነ በዚህ የተከፉ ሰዎች ግን መጽሐፉን ሊያጠለጥሉ ከታጋይና ከህዝቡ እኔን ለመነጠል የቀየሱት ስልክ ካልሆነ በስተቀር መጽሐፉ ብዙዎቹ በርካታዎቹ የደገፉት እሰይ ብለው መልእክት ላኩልኝ። መጽሐፉ በመጀመሪያ አዲስ አበባ ነው የተሰጠው፣ ሁለተኛ ትግራይ ነው የተሰጠው በብዛት ትግራይ አንባቢዎችም የትግራይ ሰዎችም በጣም ደስ እንዳላቸው እና ከዚህ ትምህርት መውሰድ እንዳለባቸው አረጋግጠውልኛል፣ ጽፈውልኛል። ጽፉን በጃ ይገኛል። ጊዜው ሲደርስ ይወጣል።